የአፋር እና የሶማሌ ክልሎች ፕሬዚዳንቶች በአዋሳኝ አካባቢዎች ለአንድ ሳምንት የቆየውን ግጭት ለማስቆም ከስምምነት ላይ መድረሳቸው ተገለጸ። ከስምምነቱ ላይ የደረሱትም በሰላም ሚኒስቴር አስተባባሪነት መሆኑ ታውቋል። ሁለቱ የክልል መንግስታት በአራት ጉዳዮች ላይ ከስምምነት መድረሳቸውን የሶማሌ ክልል መንግስት ገልጿል። አዲስ ቸኮል ተጨማሪ ዘገባ ያስደምጠናል። የሰላም ሚኒስቴር ትላንትና ምሽት በወጣ መግለጫ እንዳስታወቀው በግጭት ላይ የቆዩት የአፋርና ሶማሌ ክልል መንግስታት ርዕሳነ መስተዳድሮችና የጸጥታ አመራሮች የተሳተፉበት የምክክር መድረክ በሁለቱም ወገኖች ስምምነት ተጠናቋል። የሚኒስትር መስሪያ ቤቱ መግለጫ እንደሚያመለክተው ሁለቱ ክልሎች ከዚህ በፊት በተደጋጋሚ ባካሄዷቸው ውሳኔዎች የተደረሱ ስምምነቶች ተግባራዊነት እንዲረጋገጥ ሁለቱም ወገኖች የታጠቀ ኃይላቸውን ወደኋላ እንዲመልሱ እንዲሁም በፌዴራል መንግስት አካላት ተገቢ ምርመራና ማጣራ ተካሂዶ ተጠያቂነት እንዲረጋገጥ አቅጣጫ መቀመጡን አስታውቋል። በሶማሌ ክልላዊ መንግስት የፍትህና ጸጥታ ቢሮ ኃላፊ አማካሪ የሆኑት አቶ መሀመድ ሙሳ ሁለቱ ክልሎች የተስማሙባቸው ጉዳዮች አራት ነጥቦች ላይ ያተኮሩ መሆናቸውን ይገልጻሉ። አንደኛው የሁለቱም ታጣቂ ኃይሎች በአዋሽና በጀቡቲ መንገድ ላይ በምስራቅ በኩል አስር ኪሎ ሜትር ሶማሌ ገባ እንድል በአፋር በኩል ደግሞ በምዕራብ በኩል ከአስፋልት ሁለቱም በአስፋልት እርቀት ላይ እንዲገኙ፣ ጠብና ምንም አይነት ግጭት እንዳይፈጠር ተስማሙበት ነው። ሁለተኛው የሶስቱ አወዛጋቢና የግጭት መንስኤ ሆኖ በተደጋጋሚ ሁለቱም ይገበኛል የሚያቀርቡትና የአዳይቱ ገለመትና ገርበይ ሴ ቀበሌዎች በመከራከያ እንዲሆኑ እዚህ አወዛጋቢ ቀበሌዎች በህጋዊ መንገድ እስኪፈቱ ድረስ ማለት ነው። ጸጥታቸውን የሕዝብን ደህንነት የሚጠብቀው መከላከያ ይሆናል። በዚህም ስምምነት ላይ ተደርሰዋል። ሶስተኛው የግጭቱ ቀጠና በሆኑ አካባቢዎች በቀላላ ምንም አይነት መንደር ሰፈራ እንዳይደረግ ነው። አራተኛው ደግሞ የብሔራዊ ደህንነት እና የጸጥታ ኃይሎች ከዛሬ ጀምሮ ማለት ነው፣ ትናንት ላይ ጨረሰው ዛሬ ጀምሮ ገብተው ሁኔታዎችን ማረጋጋት ና ትም ተግባራዊ እንዲሆን። በተጨማሪ ደግሞ ከትናንት ወዳይ በአዴቱ ላይ ከፍተኛ ጭፍጨፋ እና ከፍተኛ የመንደር ቃጠሎ እና ብዙ ውድመት ደርሰዋል። ይሄ እንዲጣራና በአጠቃላይ በግጭቱ ላይ የነበረው ሁኔታ ተጣርቶ ኢንቨስቲጌት እንዲደረግ ስምምነት ተደርገዋል። በስምምነቱ የአጭር ጊዜ ሰላምን ከማረጋገጥ ባሻገር የሁለቱ ክልሎች የግጭት መንስኤዎችን በዘላቂነት የሚፈቱበት ሁኔታ ላይም ምክክሩ እንደሚቀጥል አቶ መሀመድ ገልጸዋል። የሶማሌና አፋር ክልሎች ባለፉት ሶስት ዓመታት በይገባኛል በሚወዛገቡባቸው ሶስት ቀበሌ ዙሪያ ተደጋጋሚ ግጭቶች ውስጥ ገብተዋል። ተደጋጋሚ የሰላም ስምምነቶችንም ተፈራርመዋል። ይሁንና አንዱም ዘላቂ መፍትሄ ማስገኘት አልቻለም። የሶማሌ ክልል ፍትህና ጸጥታ አማካሪ አቶ ማህመድ ሙሳ የሶማሌ ክልል ከፋ ደም መፋሰስና የሰዎች መፈናቀል ካስከተለው የኦሮሚያ ክልል ጋር የነበረበትን ግጭት ፈትቶ ሰላማዊ የህዝብ ለህዝብ ግንኙነት መመስረቱን ገልጸው ከአፋር ክልል ጋርም በተመሳሳይ ልዩነቶች በሰላም የሚፈቱበትና ዘላቂ ሰላም የሚሰፍንበት መንገድ እንደሚፈልጉ ተናግረዋል። ከአፋር ክልል በኩል ስለ ስምምነቱ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ